በአዲስ አበባና በቢሾፍቱ ቅዳሜና እሁድ ይከበራል በተባለው የኢሬቻ በዓል ላይ ለመታደም ወደ አዲስ አበባ ጉዞ የጀመሩ ሰዎች ወደ ከተማው እንዳይገቡ በመንግስት የጸጥታ ኃይሎች መከልከላቸውን አንዳንድ የምዕራብ ኦሮሚያ ከተሞች ነዋሪዎች ገለጹ። የኦሮሚያ መደበኛ ፖሊስ ኮሚሽነር ሙስጠፋ ከድር የዘንድሮ የኢሬቻ በዓል በኮቪድ-19 ወረርሽኝ ምክንያት በውስን ሰዎች ስለሚከበር በዓሉን ለማክበር በዛ ብለው ወደ አዲስ አበባ በመምጣት ላይ የሚገኙ ግለሰቦችን የጸጥታ ኃይሎች ማስቆማቸውን ገልጸዋል። በኢሬቻ ክብረ በዓል ላይ የጸጥታ ችግር ለመፍጠር ዝግጅት ሲያደርጉ የነበሩ አምስት መቶ ግለሰቦችንም ፖሊስ በቁጥጥር ስር መዋሉን ኮሚሽነሩ ጨምረው ገልጸዋል። ናኮር መልካ ተጨማሪ አለው። በኦሮሞ ህዝብ ዘንድ ትልቅ ስፍራ የሚሰጠውን የሆረ ፊንፊኔ ሬቻ በዓል ለማክበር የሰዓታት ጊዜ ብቻ ቀርተውታል። የተለያዩ ጥሪ የተደረገላቸው እንግዶች ወደ አዲስ አበባ የገቡና እየገቡ መሆኑ ቢገለጽም ከአንዳንድ የምዕራብ ኦሮሚያ ከተሞች ከትናንት ጀምሮ ጉዞ ላይ እንዳሉ የገለጹ ግለሰቦች ወደ አዲስ አበባ እንዳንገባ ተከልክለናል ሲሉ ቅሬታቸውን እያሰሙ ነው። አቶ ቶላዋቅ ጅራ ከነቀምቴ ከተማ ወደ አዲስ አበባ በመሄድ በሆረ ፍንፍኔ ላይ በሚከበረው የሬቻ በዓል ላይ ለመታደም ሀሳቡ ቢኖራቸውም ከእርሳቸው ቀድመው ትናንት ሆለታ የገቡ አባገዳዎች ባሉ ሰላምበት እንዲቆዩ በመደረጋቸው መቅረታቸውን ገልጸዋል። የመንግስት ጸጥታ ኃይሎች የእሬቻን በዓል ለማክበር የሚሄዱ ሰዎችን መንገድ ላይ እየከለከሏቸው ነው። ከቤድሌ እና ከመቱ የመጡ ሰዎች ከነቀምቴ እንዳያልፉ እየተደረገ ነው። ከነቀምቴ የሄዱ አባገዳ አስፋው ከበደ እና አባገዳ ምዝጋኑ የሚባሉ ከሁለታ ከተማ እንዳያልፉ ተደርጓል። በባህልና ቱሪዝም ጽህፈት ቤት በኩል የሚሰጥ የጥሪ ካርድ ከሌላቸው ማንንም እያሳለፉ አይደለም። የበዓሉ ታዳሚ ከኮሮና ራሱን ሊጠብቅ ይችላል። ጸጥታን ማስፈን ጥሩ ሆኖ የባህል ልብስ ለብሶ የሚሄድ ሰውን ሁሉ ይዞ ማንገላታት ያሳዝናል ብለዋል። ከአባ ገዳዎቹ መካከል በስልክ ለማነጋገር ያደረግኩት ጥረት አልተሳካም። ከደንቢዶሎ ከተማ ትናንት መነሳታቸውን የሚናገሩት ወይዘሮ ቢሊሴ ቀኖ በርካታ ፍተሻ በጸጥታ ኃይሎች ጉዞ ላይ እያሉ እንደተደረገ ገልጸው በአምቦ ገጠመን ያሉትን መስተጓጎል እንዲህ ይገልጻሉ። ከደንቢዶሎ ነው የተነሳ ነው ነቀምቴ እስክንደርስ ምንም የሰማነው ነገር አልነበረም። በብዙ ቦታ ቆመን ከተፈተሽም በኋላ ትናንት ምሽት ጊንጪ ከተማ ደርሰን መኪና ውስጥ አድረን ጉዟችንን ዛሬ ጠዋት ልንቀጥል ስንል የመንግስት ጸጥታ አስከባሪዎች ሹፌራችንን ደብድበው መኪናውን በኃይል እንዲያዞር አድርገውት አሁን በአምቦ ከተማ ውስጥ አልጋ ይዘን እየተንገላታን ነው። ለባህሉ የሚሄዱ እንዳሉ ሆኖ ከተጓዦቹ መካከል ቀጠሮ ኖሯቸው ለተሻለ ሕክምና የሚሄዱ ሕፃናትን የያዙ ሰዎችም አሉ። በአጠቃላይ ወደ 11 አውቶቢስ ነው መንገድ ላይ ቆሞ ያለው ብለዋል። የአምቦ ከተማ ነዋሪው አቶ መዋሰኝም በዓሉን በአዲስ አበባ ተገኝተው ከመታደም መከልከላቸውን ይገልጻሉ። አሁን መንግስት እያደረገ ያለው ህዝቡን ትራንስፖርት በመከልከል በተለያዩ አካባቢ ዘለኛ ፍተሻ ነበረ። በተለያዩ ወታደር ሰራዊቶች ይሄ የሰርግ ጥሪ መሰል የተወሰነውትን ጠርቶ የተወሰነውን የሚከለክል በአስም ስርዓት አደለም። አምቦ ላይ አሁን ትራንስፖርት ወደ አዲስ አበባ መስመር የሚሄዱት በሙሉ ተዘግተዋል። ከወለጋ መስመር የሚመጣ ወደ አዲስ አበባ የሚገቡ መስመሮች አሁን ግንቻ አካባቢ ብትሄድ ከግንቻ ወደዛ እንዳይገቡ ቡራዩ ላይ ተዘግተዋል። ግለሰቦቹ በእሬቻ በዓል ላይ ለመታደም ፍላጎት ቢኖራቸውም ለመታደም የሚያስችል የጥሪ ወረቀት እንዳልያዙ ግን ገልጸዋል። የኦሮሚያ መደበኛ ፖሊስ ኮሚሽነር ሙስጠፋ ከድር የዘንድሮው የእሬቻ በዓል በኮቪድ አስራ ዘጠኝ በሽታ ምክንያት በውስን ሰው ስለሚከበር በዓሉን ለማክበር በርከት ብለው ወደ አዲስ አበባ በመምጣት ላይ የሚገኙ ግለሰቦችን የጸጥታ ኃይሎች ማስቆማቸውን አልሸሸጉም። በቅድሚያ ለመላ ኦሮሞ ሕዝብ እንኳን ለኢሬቻ በዓል አደረሳችሁ እያልኩ ባገዳዎች በሰጡት መግለጫ መሰረት አሁንም በዓሉ በአዲስ አበባና ቢሾፍቱ ነገና ከነገ ወዲያ ይከበራል። በአሁኑ ጊዜ የኮቪድ-19 ወረርሽኝ ዓለምን እያስቸገረ ነው። ሬቻን ጨምሮ ሌሎችም ባህሎች የጤና ባለሙያዎች በመከሩት መሰረት ከንክኪ ነፃ በሆነ መልኩ በጥቂት ሰዎች ለማክበር ነው የታሰበው። በበዓሉ ላይ አባገዳዎች ይሳተፋሉ፣ ትላልቅ ሰዎችም ይኖራሉ። ከተለያዩ ዞኖች የተጋበዙ እንግዶችም ይሳተፋሉ። እነሱ ወደ አዲስ አበባ እንዳይመጡ የሚከለከሉበት ምክንያት የለም። ነገር ግን ልክ እንደ ድሮ እንሂድ የሚሉ ሰዎች ጉዳዩን ወደ ፖለቲካ ሊቀይሩ የሚያስቡ ስላሉ ከተለያዩ ቦታዎች በብዛት የሚመጡ ሰዎች እንዲከለከሉ ተደርጓል። ከሻሸመኔና ከወለጋ መስመር ጭምር በኮንትራት መኪና በመምጣት ላይ የነበሩ ወደ የአካባቢው እንዲመለሱ ተደርጓል። ይህም ከተፈቀደው ሰው በላይ በስነስርዓቱ ላይ መገኘት ስለማይችል ነው። ለግል ጉዳይ የሚጓዙትን በተመለከተ ግን መንቀሳቀስ ይችላሉ ብለዋል። ኮሚሽነር ሙስጠፋ የቤቻ ባልን ለማወክና የጸጥታ ችግር ለመፍጠር ዝግጅት ላይ የነበሩ አምስት መቶ ግለሰቦች ተይዘዋል ሲሉ አስታውቋል። የተለያዩ አይነቶች ጦር መሳሪያዎችም መያዛቸውን ገልጸዋል። ከአምስት መቶ በላይ ሰዎች የተያዙ አሉ። ከእነርሱም ጋር ቦምብ፣ ክላሽ፣ ሽጉጥና ሌሎችም ለአሁኑ ቁጥሩን የማልገልጽልህ የጦር መሳሪያ ተይዟል። ዛሬም ብዙ የጦር መሳሪያዎች በጸጥታ ኃይሉ ተይዘዋል። ይሄ ምን ያሳያል? በሬቻ በዓል ላይ የሚሳተፉ ሰዎች ላይ ጉዳት ለማድረስ ነው። በቅድሚያ በዓሉን በሰላም እንዲጠናቀቅ፣ የህዝባችንም ሰላም ስጋት ውስጥ እንዳይወድቅ እየሰራን ያለ ነው ብለዋል። በዚህ በእሬቻ ዋዜማ በፖሊስ የተያዙ ግለሰቦችንና በቁጥጥር ስር የዋሉ የጦር መሳሪያዎችን በተመለከተ አስፈላጊው ማጣራት ከተደረገ በኋላ ለብዙሃን መገናኛ መግለጫ የሚሰጡ መሆኑንም አክለው ገልጸዋል። የኦሮሚያ መደበኛ ፖሊስ ኮሚሽነሩ ሙስጠፋ ከድር ለአሜሪካ ድምፅ ናኮር መልካ ከአምቦ